ሳይንስና ቴክኖሎጂ ቴሌግራም በግላዊነት ፖሊሲው ላይ ትልቅ ማሻሻያ ማድረጉን በቅርቡ አስታውቋል። የመልእክት መላላኪያ መተግበሪያው አሁን ለህጋዊ ጥያቄዎች ምላሽ የተጠቃሚዎችን ውሂብ ለባለስልጣናት ያጋራል። በዓለም አቀፍ ደረጃ ከ900 ሚሊዮን በላይ ንቁ ተጠቃሚዎች ያሉት ቴሌግራም ሁለት ዋና ዋና አገልግሎቶችን ለተጠቃሚዎች ይሰጣል። አንደኛው የመልእክት መላላኪያ ሲሆን ሁለተኛው ደግሞ የማህበራዊ ትስስር መድረክ ሆኖ ያገለግላል። ቴሌግራም ምስጢራዊ ውይይቶችን ለማድረግ የሚፈቅድ ልዩ ባህሪም አለው። ይህም ሁለቱን ተጠቃሚዎች ማለትም ላኪውም ሆነ ተቀባዩ የተለዋወጧቸውን መልእክቶች መሰረዝ ይችላሉ። ዋትሳፕ መልእክቶችን ምስጢራዊ ለማድረግ ከጫፍጫፍ ምስጠራን ወይም ኢንድ ቱ ኢንድ ኢንክሪፕሽን ይጠቀማል። ነገር ግን በመልእክት ተቀባዩ መሳሪያ በኩል ምንም ቁጥጥር ለማድረግ አያስችልም። ፔልሲያፕ የተባለ ዲጂታል መድረክ መስራች የሆነው አቶ ብሩክ በልሁ ለበርካታ ዓመታት የቴሌግራም ተጠቃሚ ነው። ብሩክ እንደሚለው ቴሌግራምን ተወዳጅ ካደረጉት ነገሮች አንዱ ይህ የግላይነት ባህሪው ነው። ሲክሬት ቻት የሚሉት ነው። ሶ ኢሴንሻሊ እሱ ምንድን ነው ኤንድ ቱ ኤንድ ኢንክሪፕትድ ነው። ሜሴጂንጉ ከላኪውም ከተቀባዩም ማለት ነው። ስለዚህ ከዚህም ታአይተው ነው አሁን እነ ዋትሳፕ ኤንቱኤንድ ኢንክሪፕትድ የሚል አይነት መንገድ ያመጡት ከቴሌግራም ላይ ሀሳቡን ወስደው ነው። ቴሌግራም አሁን ይሄ ዋናው ፊቸሩ ይሄ ነው ተፈላጊ ያደረገው በብዙ ሰዎች ዘንድ በቃ ሴኩር መሆኑ ፕራይቬሲ መኖሩ ነው። ክፍት የሆነ የመረጃ ምንጭ ወይም ኦፕን ሶርስ መጠቀሙም ቴሌግራም በተጠቃሚዎች ዘንድ ተፈላጊ ያደረገው ሌላው ባህሪ መሆኑ ይገልጻል። ኦፕን ሶርስ ነው። ኦፕን ሶርስ ነው ማለት ምንድን ነው? ቴሌግራም ቤሲክሊ ዋና ኮዱ ቢኖርም ያንን አንስተን እንደ ቤዝ ሌቭል ተነስተንበት የራሳችንን ሞዲፊኬሽኖች መስራት እንችላለን። አሁን ኢትዮጵያ ውስጥ ራሱ ያሉ አሉ በጣም ብዙ ሞቦግራምና የሚባሉ አሉ እና ኢሴንሻሊ ከስር ያለው ቴሌግራም ነው ግን እዛ ላይ የራሳቸውን እየጨመሩት ነው እና በእንደዚህ በእንደዚህ አይነት መልኩ በጣም ተደራሽ መሆን ችሏል። ኮሜዲያና ፖድካስተር ጽላተ ሰለሞን ላለፉት ስምንት ዓመታት የቴሌግራም ተጠቃሚ ነች። ጽላተ ቴሌግራምን የመረጠችው ፋይሎችን ለረዥም ጊዜ ስለሚያስቀምጥ ነው ትላለች። ከስራ ጋር በተያያዘ ነው እኔ በዋነኛነት የምጠቀመው ፋይሎች ለመላላክ፣ ለመጻጻፍ፣ የረዥም ጊዜ ፋይሎች ማስቀመጥ ስለምትች ቻቱን ከቆየ በኋላ መለሰሽ ሪፈር ማድረግ ስለምትች እሱ እሱ አድቫንቴጅ ነው የነበረው ለእኔ ፐርሰናል። ከጉርጉሪያኑ ሁለት ሺ አስራ ሶስት ጀምሮ ወደ መድረኩ ብቅ ያለው ቴሌግራም በብዙዎች ዘንድ ከመረጃ ደህንነት አንጻር አስተማማኝ ተደርጎ ይቆጠራል በአንድ ጊዜ እስከ ሁለት መቶ ሺ አባላት ያሉት ቡድን ወይም ግሩፕ መመስረት የሚያስችለው ይህ መተግበሪያ ከየትኛውም የማህበራዊ መገናኛ ዘዴ በተሻለ ከይዘት ክትትል እጁን በማንሳት ነፃ ሀሳብ እንዲራመድ በማድረግ ይታወቃል። ይህም ከኢራን እስከ ሆንግ ኮንግ ያሉ የዲሞክራሲ ተሟጋቾች ራሳቸውን እንዲያደራጁ ቁልፍ መሳሪያ ሆኖ አገልግሏል። በአንጻሩ ቴሌግራም የመናገር ነፃነት ማሳያ ሳይሆን ለወንጀለኞች ምቾት ፈጥሯል በሚል ይተቻል። በኒውዮርክ የቴክኖሎጂ ከፍተኛ ህጋዊ አማካሪ የሆኑት ናታሊያ ክራፕቪያ ከሚተቹት መካከል አንዷ ናቸው። ወንጀለኞች ምን እንደሚያስቡና ለምን ቴሌግራምን በጣም እንደሚወዱት ለመገመት ከባድ ነው። በእርግጥ ፓቬል መድረኩን ማራኪ እንዲሆን አድርጎ አስተዋውቆት ነበረ። ከደህንነት አንጻር ግንኙነቶቹ ግላዊና ደህንነታቸው የተጠበቀ ነው። እንዲሁም እሱ ከመንግስታት ጋር አይተባበርም። ስለዚህ መረጃ በሱ ዘንድ ደህንነቱ የተጠበቀ ነው። ነገር ግን የሲቪል ማህበራት ባለፉት ዓመታት እንዳመለከቱት ይህ እውነት አይደ የቴሌግራም መስራቹና ዋና ስራ አስፈጻሚው ፓቬል ዱሮፍ ራሱን የመናገር ነጻነት ጥበቃ አድርጎ ይመለከታል እናም ከዚህ ቀደም የተጠቃሚዎችን ውሂብ ለመንግስታት ለማጋራት ፈቃደኛ አልነበርም የ39 ዓመቱ የሩሲያ ተወላጅ ዱሮፍ በጉርጉሪያኑ 2014 ዓ ም ቪኮንታክት ከተባለው የማህበራዊ ትስስር መድረክ የዩክሬን ተጠቃሚዎችን የግል መረጃ ለሩሲያ የደህንነት ኃላፊዎች እንዲያስተላልፍ ተጠይቆ ባለመተባበሩ ይህንን ዲጂታል መድረክ ለመሸጥ ከመገደዱ ባሻገር ለስደት ተዳርጓል። በዚህ ሁኔታ የተጠቃሚዎችን መረጃ በተመለከተ ከመንግስት ጋር ባለመተባበር ቀደም ሲል በሩሲያ በኋላም በፈረንሳይ ችግር ገጥሞታል። ከፍተኛ የቴክኖሎጂ አማካሪዋ ናታሊያ ክራፒቪያ ግን ይህ የድሮቭ አካሄድ ከግል ፍልስፍና የሚመነጭና ጉድለት ያለበት ነው ሲሉ ከአቻ የቴክኖሎጂ ኩባንያዎች ጋር በማወዳደር ይተቻሉ። እንደ ፌስቡክ፣ ጎግል ያሉ አቻ ኩባንያዎች ባለፉት ዓመታት ፖሊሲዎችን ተግባራዊ አድርገዋል። ይዘትን ክትትልንና ከመንግስታት ጋር መረጃ መጋራትን በተመለከተ የሚከተሏቸው የሰብአዊ መብቶች ማዕቀፎች አሉ። ቴሌግራምም እንደዚህ አይነት ፖሊሲዎች አሉት። እንደ አለመታደል ሆኖ እኛ የተገነዘብነው ቴሌግራም የሚያደርገው ነገር ሁሉ በዱራፍ ግላዊ ፍልስፍናና ሀሳብን በነጻነት የመግለጽ እንዲሁም ግላዊነት ላይ ባለው የግል አመለካከቱ ላይ የተመሰረተ መሆኑን ነው። እኛ እንደተመለከትነው እነዚህ ተግባራዊ ያደረጓቸው አብዛኞቹ አመለካከቶችና ፖሊሲዎች በጣም ጉድለት ያላቸው ናቸው። የቴሌግራም መስራቹ ዱሮፍ በጎርጎሪያኑ ነሐሴ 24 ቀን 2024 ዓ ም ፓሪስ ውስጥ በቁጥጥር ስር ከዋለና ምርመራ ከተደረገበት ወዲህ በግላዊነት ፖሊሲው ላይ ትልቅ ማሻሻያ ማድረጉን አስታውቋል። ቴሌግራም ከዚህ በፊት ለባለስልጣናት የደንበኞቹን መረጃ አሳልፎ ይሰጥ የነበረው በሽብር ከተጠረጠሩ ብቻ ሲሆን በአዲሱ የቴሌግራም የግላዊነት ሕግ ግን ትክክለኛና ሕጋዊ ጥያቄ ከቀረበ የተጠቃሚዎችን የበይነ-መረብ አድራሻ የስልክ ቁጥሮችን መልእክትና ሌሎች መረጃዎችን ለባለስልጣናት ማጋራትን ያጠቃልላል። ነገር ግን አምባገነን መንግስታት ባሉባቸው ሀገራት አስተማማኝ የመረጃ መለዋወጫ ሆኖ ሲያገለግል ለቆየው ቴሌግራም አዲሱ ማሻሻያ ተጠቃሚዎችን አደጋ ላይ ይጥላል የሚል ስጋት አሳድሯል። አቶ ብሩክ የቴሌግራምን የግላኝነት ፖሊሲ ማሻሻያ በሁለት መንገድ ይመለከተዋል። ፐርስናሊ እንደ እኔ እንደ ራስ እንደ ማንነቴ ምንም ያን ያህል አፌክት አያደርገኝም። እንደዚህ አይነት በጣም ክፍት የሆነና ፕራይቬሲ ሴንተር የሆኑ ፕላትፎርሞች ያው ችግራቸው ደግሞ ምንድን ነው? አንዳንድ ህገወጥ የሆኑ ስራዎች እንዲሰራበት ያበረታታል ማለት ነው። ሰዎች በቀላሉ መያዝ ስለማይችሉ እና እነሱን ለመጉዳት ነው የሚልም ነገር አለ። ግን ደግሞ ያው በተቃራኒውም ደግሞ በቀላሉ ለስለላ ለመጠቀም ይጠቀሙበታል የሚልም ስጋት አለ። እና ያው ሰው እንዳለበት ዘርፍ ነው ማተር የሚያደርገው እውነቱን ለመናገር። ጽላተ በበኩሏ ማሻሻያው ህገ ወጥነትን ለመቆጣጠር እና ያልተገቡ ፀያፍ ይዘቶችን ለማስወገድ ይረዳል የሚል እምነት አላት። ከትንሽ ወራት በፊት እኛ ሀገር የሄቨን ጉዳይ የተነሳ ጊዜ ከሰማናቸው ነገሮች አንዱ የህጻናት ምስሎች ለሌላ መልእክት ለመጠቀም ሰዎች ግሩፖች አከፍተው በዛ ላይ ምስሎችና መላላክ ፖርኖግራፊ ቪዲዮዎች መላላት ምናምን የሚያካሄዱባቸው ግሩፖች እንዳሉ ሰምተናል። እና ለዚህ ለዚህ ጥሩ ዜና ሊሆን ይችላል። ከዚህ በተጨማሪ ጽላት እንደምትለው አዲሱ ማሻሻያ የበይነ መረብ ንግድን ለመቆጣጠርና የአእምሯዊ ንብረት ስርቆትን ለማስቀረት ይረዳል። ነገር ግን ጎጂ የሚሆንበት ሁኔታ እንዳለም ታስረዳለች በዲሞክራሲ ከህጉ ላይ መተማመን የሌላቸው ዜጎች ያሉባቸው ሀገራት ላይ ለዜጎቹ ለማንኛውም ሰው ከባድ ሊሆን ይችላል። ምክንያቱም የት እንዳለሽ በቀላሉ አክሰስ ማድረግ ይቻላል። ከምን አይነት ዲቫይስ እየተጠቀምሽ እንዳለ አክሰስ ማድረግ ይቻላል። ምን አይነት መረጃዎች ከማንኛውም ሰው ጋር ኤክስቼንጅ እያደረግሽ እንዳለ ማየት ይቻላል። ለግል ጥቅማቸው ሰዎች ሊያውሉት የሚችሉበት ሁኔታ ላይ ያሉ ዜጎች ካሉ ምናልባት ይሄ ችግር አሳሳቢ ሊሆን ይችላል። ፖሊሶቹን እያዘመነ ያለው ቴሌግራም ከአዳዲስ የግላዊነት ህጎች በተጨማሪ የደህንነት መጠበቂያ ስርዓቶችን የይዘት ክትትል ማድረጊያ ዘዴዎችንም በዲጂታል መድረኩ አካቷል። ቴሌግራም አሁን ህገወጥ ይዘቶችን ለመሰረዝ የይዘት ክትትል ለማድረግ ሰው ሰራሽ አስተውሎትን እየተጠቀመ ነው። ተጠቃሚዎችም ችግር ሲያጋጥማቸው ሪፖርት ቦት በሚባሉት አዲሱ የቴሌግራም ማሻሻያ በኩል ማሳወቅና ሪፖርት ማድረግ ይችላሉ። ህገወጥነትን ለመከላከልም የቴሌግራም መፈለጊያ ወይም ሰርች ፋንክሽን ዘምኗል። ይህም ቀደም ሲል የወንጀል ድርጊቶችን ይስብ ከነበረው አነስተኛ የይዘት ክትትል የተሻለ ለውጥ ተደርጎበታል። ያም ሆኖ የተጠቃሚዎችን መረጃ ለመንግስት ባለስልጣናት ማጋራት ወንጀለኞችን ከመቆጣጠር አንጻር ጠቀሜታ እንዳለው ሁሉ ለተጠቃሚዎች የሚያመጣው ጉዳት እንዳለም የቴክኖሎጂ አማካሪ ይስማማሉ። አብረን እየሰራን ካለነው አካላት ወይም ከሲቪል ማህበረሰብ አባላት ብዙ እየሰማን ነው። በጣም ያሳስባቸዋል። ምክንያቱ መስተጋብራቸው በእውነቱ ሙሉ በሙሉ ግላዊነቱ የተጠበቀ አይደለም። ከጫፍ እስከ ጫፍ ግላዊነታቸው የተጠበቀ በሚስጥራዊ የመልእክት ልውውጦች ብቻ ነው። ዱራፍ በእርግጥ ቁልፍ አለው። እሱ የ ይለፍቃልም አለው በመሰረቱ መንግስታትም ያንን ሊያገኙ ስለሚችሉ የሰዎችን የመልእክት ልውውጦች ማንበብ ይችላሉ የመንግስት ጥያቄ ደግሞ ህጋዊ ሊሆን ምናልባት ደግሞ ያልተመጣጠነና ህገ ወጥ ሊሆን ይችላል ስለዚህ ለማጋራት መገደዱ በጣም አሳሳቢ ነው በተጨማሪም የተጠቃሚዎችን ሚስጥራዊነት ያለው የግል መረጃ እንዲሰጥም ሊገደድ ይችላል ሂ ሜይ ቢ ፎርስድ ቱ ጊቭ አውት ዚስ ፐርሶናል ሴንሲቲቭ ኢንፎርሜሽን አባውት ዘ ዩዝ በዚህ ሁኔታ አዲሱ የቴሌግራም የግላይነት መመሪያ ጥቅምና ጉዳት እያከራከረ ነው። አንዳንዶች የተጠቃሚን መረጃዎች ለመንግስታት ማጋራት ወንጀልን ለመዋጋት ይረዳል ሲሉ፣ በሌላ በኩል የተጠቃሚዎችን መረጃ አሳልፎ መስጠት መንግስታት ዜጎቻቸውን እንዲከታተሉና እንዲጨቁኑ ያደርጋል በማለት ይከራከራሉ። አድማጮች እናንተስ ምን ትላላችሁ? በጉዳዩ ላይ አስተያየት እንድታጋሩን በመጋበዝ የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ከዝግጅቱ ጋር ፀሐይ ጫን ያብሬያችሁ ነበርኩ። መልካም ጊዜ።